መንፈሳዊ መሪ ምዕራፍ 22። ነህምያ በምሳሌነት የሚጠቀስ መሪ። አቤቱ አምላኬ በመልካም አስበኝ። ነህምያ 1331። መጽሐፍ ቅዱስ ከሚያነሳቸው መሪዎች መካከል ነህምያ በምሳሌነቱ ግንባር ቀደሙን ስፍራ ይይዛል። ምንም እንኳ አንዳንዴ የሚጠቀምባቸው ዘዴዎች ጠንከር ያሉ ቢመስሉም በአጭር ጊዜ አስደናቂ ለውጥና ተሀድሶ በአገሩ ለማምጣት እግዚአብሔር ተጠቅሞበታል። ስብናውንና የተመረጠበት አሰራር ዘዴን ረጋ ብለን ስንመረመር ስንመረምር ዘዴዎቹ ውጤታማ ሊሆኑ የቻሉት ጥራት ካለው ባህሪው ወይም ማንነቱ የተነሳ እንደነበር እንረዳለን። ባህሪው ወይም ማንነቱ ከነህምያ ሕይወት በመጀመሪያ የምንመለከተው የጸሎት ሰው መሆኑን ነው። ኢየሩሳሌም ስለነበረችበት ውድቀት ሲነገረው በመጀመሪያ ያደረገው በጸሎት ፊቱን ወደ እግዚአብሔር መመለስን ነበር። ይህም ወደ ጸጋ ዙፋን ለመቅረብ የነበረውን የዘወትር ልምድ ያመለክታል። መጽሐፉን ስናነብም እነዚህ እዚህና እዚያ ያቀረባቸውን አጫጭር ጸሎቶችን እንመለከታለን። ለርሱ ጸሎት ማለት ወቅትን ወይም ጊዜን ጠብቆ የሚደረግ ሳይሆን ከዕለት ተዕለት ሕይወትና ስራው ጋር በጣም የተያያዘ ጉዳይ ነበር። ምዕራፍ አንድ ቁጥር አራት ቁጥር ስድስት ምዕራፍ ሁለት ቁጥር አራት ምዕራፍ አራት ቁጥር ዘጠኝ አምስት አስራ ዘጠኝ ስድስት አስራ አራት አስራ ሶስት አስራ አራት ሀያ ሁለት ሀያ ዘጠኝ በከፍተኛ ችግርና አዳጋች ፊት አደፋር ሆኖ ተገኝቷል። በከፍተኛ ችግርና አደጋ ፊት ደፋር ሆኖ ተገኝቷል። ሸሽቶ ነፍሱን እንዲያድን በአንድ ወቅት ለቀረበለት ምክር ሲመልስ እንዲህ ያለ ሰው የሸሸና ነፍሱን ያድን ዘንድ መቅደስ የገባ ማን ነው? እኔ ሳልገባም ነበር ያለው። ምዕራፍ 6 ቁጥር 11 እንዲህ ያለው ድፍረቱና ቆራጥነቱ የላሸቀውን የሕዝቡን ወኔ ለማነሳሳት ከፍተኛ ድርሻ ነበረው። ለሕዝቡ ደህንነት ያለውን አሳብነትና ተቆርቋርነት አሳይቷል። ይህም ወዳጆቹ ብቻ ሳይሆኑ ተቃዋሚዎቹም የመሰከሩለት አቅ ነው ለእስራኤል ልጆች መልካሙንም ነገር የሚሻ ሰው እንደ መጣ በሰሙ ጊዜ እጅግ ተበሳጩ ምዕራፍ ሁለት ቁጥር አስር ምን ያህል የህዝቡ ጥፋት እንደ የተሰማው መሆኑንም ከጸሎቱ ከጾሙና በእግዚአብሔር ፊት ካፈሰሰው እምባ መመልከት ይቻላል ምዕራፍ አንድ ቁጥር አራት እስከ ስድስት የህዝቡን ሐዘንና ብሶት ከመጋራቱም በላይ የኃጢአታቸውም ተካፋይ አድርጎ ራሱን ነበር ራሱን ያቀረበው። ስለዚህም ስጸልይ በአንተ ላይ የሚያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ እኔና የአባቴ ቤት በድለናል አለ። ምዕራፍ 1 ቁጥር 6 ባለ ራእይና ለነገሮች ጥርት ያለ እይታ የነበረው መሆኑን አሳይቷል። በንጉሱ ፊት ሞገስ ማግኘቱንና ትኩረቱን እንዳሰብ እንደ ሳበ ካረጋገጠ በኋላ ለሚሄድባቸው አካባቢዎች ትብብር ደብዳቤ እንድጻፍለት ጠየቀ እንድጽፍለት ጠየቀ። በዚህም ብቻ ሳይወሰን በኢየሩሳሌም የሚጠብቀውን ከባድ ስራ ግምት ውስጥ በማስገባት ለንጉሱ ደን ጠባቂ ደብዳቤ እንዲጽፍለትም ጭምር ጠይቋል። ለከተማውም ቅጥር እንጨት እንዲሰጠኝ ለንጉሱ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልሁት። ምዕራፍ ሁለት ቁጥር ስምንት ይህም የሚያሳየው ምን ያህል በጥንቃቄና ራቅ አድርጎ የሚያስብ መሆኑን ነው። ለሚሰራ ሁሉ ተገቢውን ጥንቃቄና ቅድመ ዝግጅት የሚያደርግ ሰው ለመሆኑ ካደረጋቸው እንቅስቃሴዎች መመልከት ይቻላል። ኢየሩሳሌም እንደደረሰ ወዲያውኑ ስራውን አልጀመረም። ይህንንም ወደ ኢየሩሳሌም ደረሱ፣ በዚያም ሶስት ቀን ያህል ተቀመጡ በማለት ከተናገረው መረዳት ይቻላል። ምዕራፍ 2 ቁጥር 11። በዚህ የጊዜ ክፍተት መካከል ሁኔታውን በሚገባ ካጠና ነገሮችን በጥልቀት ካገናዘበ በኋላ ነበር ስራው የጀመረው። ይህም ሆኖ እንኳ በጣም ጠንቃቃ ከመሆኑ የተነሳ የመጣበትን ጉዳይ ለማንም አልተናገረም። ያም ሆኖ ጥናቱን የሚያካሄደው ጨለማን ተገን በማድረግ ነበር። ነህሚያ የማያወላውልና ግልጽ ውሳኔ በማድረግ ይታወቃል። ውሳኔ ማድረግ ሲገባው ከዛሬ ነገ በማለት አመንታም። ቆራጥና ብርቱ ባህሪዩ ለወላዋይነት ወይም መደረግ ያለበትን ነገር ለማዋል ለማሳደር አይፈቅድለትም። ነህምያ የሌሎች ችግር የሚገባውና የሚያሳስበው ሰው ነበር። የሕዝቡን ብሶትና ችግር ለመረዳት ርኅራይ ባልጎደለው ሁኔታ ረጋ ብሎ ያዳምጣል፣ የመፍትሔም እርምጃ ይወስዳል። ምዕራፍ 4 ቁጥር 10 እስከ 12፣ ምዕራፍ 5 ቁጥር 1 እስከ 5። ነህምያ የሚያደርጋቸው ውሳኔዎችና የሚወስዳቸውም እርምጃዎች ከአድሎ ወይም ከወገንተኝነት መንፈስ የጠሩ ነበሩ። በፍጹም ሰዎችን ከሰዎች አያበላልጥም። ሹማምንትንም ሆኑ ተራ ሰዎች በእርሱ ፊት እኩል ነበሩ። ተላላቆቹና ሹማምንቱም ተጣላኋቸው፣ ትልቁም ጉባኤ ሰበሰበኋቸው ስል ይህንኑ ነው የሚያመለክተው። ምዕራፍ አምስት ቁጥር ሰባት ነገሮችን ከመንፈሳዊ እይታ አንጻር በመመልከቱ በገሃድ ከሚታየው ሐቅ እንዲሸሽ አላደረገውም። ወደ አምላካችን ጸለይን፣ ጠባቂዎቻችንም በሌሊትና በቀን አደረግን። ምዕራፍ አራት ቁጥር ዘጠኝ የተቀበለው ኃላፊነት ከሚያስከትለው ውጣውረድና ጥረት እንዲሸሽ አላደረገው ይልቁንም ችግሩን በመጋፈጥ ያስበውን ለማሳካት በስካት ስሰራ ነበር፣ በትጋት ስሰራ ነበር። ነህምያ ተፈትኖ የወጣ ጠንካራ አስተዳደር ሰው ነበር። በውጣውረዱ ሳይናወጥ አደጋን ያለ ፍርሃት ተጋፍጧል። በውሳኔው ቆራጥ ነበር። በአመራር ብቃቱ የተዋጣለት ነበር። በተቃዋሚዎች ፊት አልተሸበረም። ዛቻ አላስበረገገውም። ተንኮለኞችን በንቃት ተከታትሏል። ከሁሉም ይልቅ ደግሞ የተከታዮቹን አመኔታና ከበሬታ ያገኘ መሪ ነበር። የአሰራር ዘዴዎቹ አብረውት የነበሩትን ሰዎች ወኔ የሚቀሰቅስና የሚያነሳሳ ነበር። ይህ የአንድ ኃላፊነት የሚሰማው ሰው ዋነኛ ተግባር ነው። ይህንንም ማድረግ የቻለው እምነታቸውን በማነሳሳትና የትኩረት አቅጣጫቸውንም ከችግሮቻቸው ላይ አንስተው በእግዚአብሔር ትልቅነትና ታማኝነት ላይ እንዲያደርጉ በማስቻል ነበር። መጽሐፉ ውስጥ በተደጋጋሚ የምናገኛቸው ሀሳቦችም ይህንኑ የሚያጸኑ ናቸው። የሰማያዊ አምላክ ያከላውልልናል። ምዕራፍ ሁለት ቁጥር ሀያ አትፍሯቸው። ታላቁንና የተፈራውን ጌታ አስቡ። ምዕራፍ አራት ቁጥር አስራ አራት አምላካችን ስለ እኛ ይዋጋል። ምዕራፍ አራት ቁጥር ሀያ የእግዚአብሔር ደስታ ኃይላችን ነውና። ምዕራፍ ስምንት ቁጥር አስር እምነት እምነትን ይወልዳል። ጨለምተኝነት እምነትን ያደክማል። አብረውት ላሉ ሰዎች ላሉ ወይም ለስራ ባልደረቦቹ እምነትን መመገብ የአንድ መንፈሳዊ መሪ ዋነኛ ኃላፊነት ነው። ነህሚያ የሚያበረታታና የሚያደፋፍር ሰው ነበር። መጀመሪያውኑ የመጣው ተስፋ ቆርጠውና ወኔያቸው ወደ ላሸቀ ሕዝብ እንደ መሆኑ መጠን ተቀዳሚ እርምጃውም የሕዝቡን ተስፋ መጫርና ተባባሪነታቸውን ማግኘት መሆን ነበረበት በከፊልም ሆን ቢሆን ይህን ያደረገው በእርሱ ላይ ስላለች የእግዚአብሔር እጅ መልካምነትና በጎነት ለህዝቡ በመናገሩ ነበር ያለውን ራእይና በእግዚአብሔር ያለውን እምነት በማካፈል ነበር የአምላኩም እጅ በእኔ ላይ እንደሆነችና ንጉሱም የነገረኝን ቃል ነገረኋቸው እነሱም እንነሳና እንስራ አሉ ምዕራፍ ሁለት ቁጥር አስራ ስምንት ስህተትና ውድቀት በየጊዜው መታረም ይኖርበታል ይሁን እንጂ ያንን የምናደርግበት መንገድ በጣም ወሳኝ ነው ነህምያ የሰዎችን ስህተት ያሳየው ማረም በሚችሉበትና ለተሻለ ነገር በሚነሳሱበት ሁኔታ ነበር። ከዚህም በላይ ታማኝነቱና ራስን የመግዛት ችሎታው ህዝቡ እምነት እንዲጥሉበት፣ ስልጣኑንም እንዲቀበሉት አድርጓቸዋል። ችግር ያስከትላል ብሎ የሚያስባቸውን ጉዳዮች በሚገባ ለማስተናገጥ የራሱንና የሌሎችን ልብ አዘጋጅቷል። ይህንን ከሚከተሉት ሁለት ምሳሌዎች መመልከት ይቻላል። በሥራው ብዛትና በሚገጥማቸው ተቃውሞ የህዝቡ ወኔ ዝሎ ነበር። አራት አስር እስከ አስራ ስድስት በጣም ደክመዋል። በየቦታውም የተከመረው ፍርስራሽ ወደፊት እንዳይገፉ አደናቅፏቸዋል። በዚህ ላይ ጠላቶቻቸው ዛቻና ማስፈራሪያ ይሰነዝሩባቸዋል። ታዲያ ይህን ሁሉ ለማስተካከል ነህምያ በምን አይነት ዘዴ መጠቀም ነበረበት? ሀሳባቸውን ሁሉ እግዚአብሔር ላይ እንዲያሳርፉ አደረገ። አስፈላጊውን መከላከያ መሳሪያ እንዲይዙ አደረገ። በምድብ በምድብ አድርጎ ቁልፍ ቁልፍ ቦታዎችን አስያዛቸው። ከፍሉን ወደ ስራ አሰማራ፣ ከፍሉ ደግሞ የጥበቃ ስራ እንዲያከናውኑ፣ ከፍሉን ደግሞ እንዲያርፉ አደረገ። ተገቢውን ግምት የሚሰጣቸውና ችግሮቻቸውንም የሚጋራቸው መሪ እንዳገኙ ሲረዱ የህዝቡ ወኔና ደፍረት ተነቃቃ። በሁለተኛ ደረጃ ባለጸጋ ወንድሞቻቸው በስግብግብነትና በጭካኔ ሌሎችን እየጨቆኑ መሆናቸውን በማየታቸው የህዝቡ ተስፋ ጨልሞ ነበር። ምዕራፍ 1 ቁጥር 1 እስከ 5። ድሆች ርስታቸውን በገንዘብ አስይዘዋል። ልጆቻቸው ያበዳሪ ባሪያዎች ሆነዋል። ተላላቆችም ወይናችንን ይዘዋልና ልናድናቸውም አንችልም እስኪሉ ድረስ በሁኔታው ተማረዋል። ልጆቻቸው በጠላት እጅ ወድቀው ከማየት ሊያድኗቸውም አቅም እንደሌላቸው ከመረዳት የበለጠ ሰዎችን ተስፋ የሚያስቆርጥ ነገር ሊኖር አይችልም። አሁንም ከነህምያ የተከተለው አሰራር ዘዴ ምሳሌነት ያለው በመጀመሪያ ደረጃ ሮሮና ብሶታቸውን ከልቡ አደመጠ፣ በደረሰባቸውም ችግር አዘነ። ነህምያን በዚህ ብቻ አልተወሰነም። በደሉን የፈጸሙትን ገሰጸ። የህዝቡንም ችግር ምክንያት በማድረግ ከወገኖቻቸው ላይ አግባብ ጥቅም ያለ አግባብ ጥቅም ያጋበሱ ባለ ገንዘቦችንም አዋረደ። አምስት ሰባት ስግብግብነታቸውንም ከራሱ መስዋዕታዊ ህይወት ጋር በማነጻጸር ዘለፋቸው። አምስት አስራ አራት ያለ አግባብ የወሰዱትን በአስቸኳይ እንዲመልሱ አደረገ። አምስት አስራ አንድ መንፈሳዊ ስልጣኑን በሙሉ ልባቸው በመቀበላቸው እንመልስላቸዋለን ከእነርሱም ምንም አንሻም በማለት ቃል ገቡ። አምስት አስራ ሁለት ነህምያ የእግዚአብሔር ቃል ስልጣን ወደ ቀድሞ ስፍራው እንዲመለስ አደረገ። ምዕራፍ 8 1 እስከ 8 ያ ባይሆን ኖሮ ያመጣው ለውጥ ወይም ታድሶ ለአጭር ጊዜ ብቻ ይሆን ነበር። ምናልባትም እውነተኛ ታድሶ ማድረግ ጨርሶ አይቻልም ነበር። የእግዚአብሔር ቃል ለነገር ሁሉ መለኪያና መስፈርት መሆኑን አሳየ። ለወሰደው እርምጃ መንፈሳዊ ስልጣን ሊኖረው የቻለውም ከእግዚአብሔር ቃል የተነሳ ነበር። ከኢያሱ ዘመን ወዲህ ተቋርጦ የነበረውን የዳስ በዓል እንደገና እንዲከበር አደረገ። ምዕራፍ 8 ቁጥር 14 ሳምንቱን ሙሉ ረፍት ሲያደርጉ እነዚያ በስፍራ የደከሙ ወገኖች ምንኛ ፎይ ብለው ይሆን። የቅዱሳት መጻሕፍት በአደባባይ መነበብ ሕዝቡም ሆኑ ካህናቱ አጢአታቸውን እንድናዘዙ አደረገ። ምዕራፍ 9 ቁጥር 3 እስከ 5 የረከሱ የጦቢያ ዕቃዎችን አውጥተው በመጣል ቤተ መቅደሱን አጸዱ ወይም አነጹ። ምዕራፍ 13 ቁጥር 4 እስከ 9 ንዋየ ቅዱሳቱን ወደ ተገቢ ቦታቸው መለሱ። ምዕራፍ 13 ቁጥር 9 አስራታቸውን በማውጣት ወደ ቤተ መቅደስ ግምጃ ገቢ እንዲሆን አደረጉ። 135 የሰንበት ዕረፍት እንደገና ተደነገገ። 13 15 ከአካባቢው አረማውያን ጋር ያደረጉት የነበረ ድብልቅ ጋብቻ ታገደ። 13 23 እስከ 25 ሙሉ በሙሉ ከእነሱ መለየት እንዳለባቸው ተነገረ። 13 30 ነህሚያ ሕዝቡንና ሁኔታዎችን በማደራጀት ረገድ የተዋጣለት መሪ ነበር። ዝርዝር እቅዶችን ከማውጣቱ በፊት ሁኔታዎችን በጥንቃቄ ያጠናል። ምዕራፍ ሁለት 11 እስከ 16 ለሥራው ብቁ የሚሆኑ ሰዎችን መረጠ። ለእያንዳንዱ ምድብ የተወሰነ ኃላፊነትን ሰጠ። አብረውት የሚሠሩትን ስለ መልካም ሥራቸው ስማቸውንና የቦታውንም ስም እየጠራ ያመሰገናቸው ነበር። ስለዚህም ሰብአዊ ፍጡርን እንጂ ሰው ሠራሽ ማሽን አለመሆናቸውን እንዲሰማቸው አደረገ። ተገቢውን ሰው በተገቢው ስፍራ የማስቀመጥ ልዩ ችሎታ ነበረው። ወንድሜን አናኒንና የግንቡን አለቃ አናኒያንን በኢየሩሳሌም ሾመኋቸው። ምዕራፍ ሰባት ቁጥር ሁለት ለእያንዳንዱ ሰው ስራ በመስጠት የመሪነት ችሎታውን የሚያዳብሩበት እድል ይሰጥ ነበር። አብረውት ለሚሰሩ ላቅ ያለውን የእግዚአብሔርን ቃል መስፈርት ያስቀምጥ ነበር። ታማኝነትን በተመለከተ ታማኝ ነበር። መንፈሳዊነትን በተመለከተ ከብዙዎች ይልቅ እግዚአብሔርን የሚፈራ ነበር። በተደራጀ ሁኔታ የተነሳበትን ተቃውሞ በማስተናገድ በኩል የተለየ መሪነት ብቃት እንደነበረው አሳይቷል። ለምሳሌ ያህል አፍ አውጥተው የሰደቡት ነበሩ፣ የሚዝቱበትና የሚያስፈራሩት ነበሩ። ሰርጎ ገብ ሰዎችን በመላክ ስራውን ሊያደናቅፉበት የሚሞክሩም ነበሩ። ተንኮልና ሴራ የሚሸርቡት መሰሪ ሰዎችንም አስነስተውበታል። እንግዲህ በዚህ ሁሉ ጋሬጣና ውጣ ውረድ አልፎ የጀመረውን ስራ ከዳር ማድረስ ከፍተኛ ጥበብና ማስተዋል መጠየቁ ግልጽ ነው። በዚህ ሁሉ መሃል ነህሚያ የወሰደው የመጀመሪያ እርምጃ ጸሎት ነበር። ወደ አምላካችን ጸለይን የሚለውም ይህንኑ ነው የሚያመለክተው። ምራፍ አራት ቁጥር ዘጠኝ ሁኔታው ምቹ ሲሆን ተቃዋሚዎቹን ችላ በማለት በሙሉ ልቡ ስራውን ያካሄዳል። የሚነሳው ተቃውሞና ዛቻ በምንም አይነት ከስራው አላዘናቃው ያሞነ ወገን በሚቻለው መጠን ጥንቃቄ ያደርግ ነበር። አራት አስራ ስድስት ከሁሉም በላይ ደግሞ በእግዚአብሔር የነበረው እምነት አንድም ጊዜ እንኳ አልዋዠቀም። ምዕራፍ አራት ቁጥር ሀያ መንፈሳዊ መርነት የሚፈተነውና የሚረጋገጠው የተጀመረው ስራ ከግብ ሲደርስ ነው። ከነህምያ ሕይወት የምንመለከተውም ይህን ሲሆን መጽሐፉም እንዲህ በማለት ይመሰክራል። ቅጥሩም ተጨረሰ።